sport. ጤና ይስጥልኝ አድማጮች እንደምንላችኋል። ሳዲዮ ማኔ ባለቀ ሰዓት ሊቨርፑልን ለድል አብቅቶ በእንግሊዝ ፕሪምየር ሊግ በሳምንቱ መጨረሻ ነግሶ ቆይቷል። በጣሊያን ሴሪያ ባሎቴሊ በዘረኝነት ስድብ ትዕግስቱ ተሟጦ ከሜዳ ሊወጣ ሲል ተጫዋቾች ተማጽነው አስመልሰውታል። ዘግየት ብሎም ግብ አስቆጥሯል። በጀርመን ቡንደስ ሊጋ ኃያሉ ባየርን ሙንሽን በአይንትራክት ፍራንክፉርት የአምስት ለአንድ ሽንፈት ተሸማቋል። አሰልጣኙም ከስራቸው ተባሯል። በዓለም አቀፍ የማራቶን የሩጫ ፉክክሮች ኢትዮጵያውያን ለድል በቅቷል። የፎርሙላ አንድ የመኪና አሽቅድምድም የዘንድሮ ፉክክር ሊጠናቀቅ ሁለት ዙር ይቀሯል። ብሪታንያው የመርሴዲስ አሽከርካሪ ግን ከወዲሁ የአሸናፊነት ዘውዱን ጭኗል። ደቡብ አፍሪካ በዓለም የራግቢ ስፖርት የፍጻሜ ፍልሚያ ብሪታንያን በአስደናቂ ሁኔታ ረታ፣ የዘንድሮ አሸናፊ ሆናለች። ዋንጫ ስታነሳ ለሶስተኛ ጊዜ መሆኑ ነው። አብራችሁ ቆዩም እግር ኳስ በእንግሊዝ ፕሪምየር ሊግ በሳምንቱ ማሳረጊያ ድንቅ ብቃቱን ያሳየው ሳዲዮ ማኔ የአመቱ የአፍሪቃ ምርጥ ተጫዋች ተብሎ የመመረጥ እድሉን አስፍቷል። የአፍሪቃ ምርጥ ተጫዋች ክብርን የተጎናጸፈው ግብፃዊው ሞሐመድ ሳላ በተቀየረበት የቅዳሜው ግጥሚያ ሴኔጋላዊው ሳዲዮ ማኔ ገኖ አምሽቷል። እንዳጀማምሩ ቢሆን መሪው ሊቨርፑል ቅዳሜ ለት ዳግም ነጥብ ሊጥል ጫፍ ተቃርቦ ነበር። የሴኔጋሉ ምርጥ ሳዲዮ ማኔ ግን መደበኛ ጨዋታው ተጠናቆ በጭማሪው አራተኛ ደቂቃ አጠቃላይ አስቶን ቪላ ላይ ባስቆጠራት ግብ ሊቨርፑልን ለድል አብቅቷል። 15ኛው ደቂቃ ላይ በጭንቅላት መጥቶ ወደ ውጪ የወጣችው ኳስ በ28ኛው ደቂቃ ላይ ለፊርሚኖ በማቀበል ባይጸድቅም እንዲያገባ ማስቻሉ ሳዲዮ ማኔ ብቃቱን ያሳየበት እንቅስቃሴ ነበር። የፊርሚኖ ትከሻ ከጨዋታ ውጭ በመባል ነው ግቧ የተሻረችውም። በለቱ ድንቅ ውለታ የዋለው ይኸው ሳዲዮ ማኔ ሲመራ ለቆየው ቡድኑ ሊቨርፑል አቻ የምታደርገውን ግብ 87ኛው ደቂቃ ላይ ለአንድሪ አንድሪው ሮበርትሰን በማቀበል አመቻችቷል። በአሌክሳንደር አርኖልድ ከማዕዘን የተላከችውን ኳስ ደግሞ በድንቅ ሁኔታ በጭንቅላት ሸርፎ ገጭቶ ከመረብ በማሳረፍ ሊቨርፑል የማታ ማታ ለሁለት ለአንድ ድል እንዲበቃ አስችሏል። ይህም በዕለቱ ሳውስሃምተንን በተመሳሳይ ውጤት ሁለት ለአንድ ድል ላደረገው ማንቸስተር ሲቲ አናዳጅ ክስተት ሆኗል። 31 ነጥብ የሰበሰበው ሊቨርፑል ከተከታዩ ማንቸስተር ሲቲ በስድስት ነጥብ የበላይነቱን እንዳስጠበቀ ነው። ትናንት ክሪስታል ፓላስን ሁለት ለዜሮ ያሸነፈው ላይስተር ሲቲ በ23 ነጥብ ማንቸስተር ሲቲን ተከትሎ የሶስተኛ ደረጃ ላይ ይገኛል ቼልሲ ሲቲ ትናንት ዋትፎርድን ሁለት ለአንድ ማሸነፍ ችሎ ተመሳሳይ 23 ነጥብ ቢሰበስብም በግብ ክፍያ ተበልጦ በአራተኛ ደረጃ ላይ ይገኛል። አርሰናል ቅዳሜ ዕለት ከዎልቨርሃምተን ጋር አንድ እኩል ተለያይቶ ነጥብ ተጋርቷል። 17 ነጥብ ያለው አርሰናል በደረጃ ሰንጠረዥ አምስተኛ ነው። ትናንት ኤቨርተን እና አንድ ተጫዋቹ በቀይ ካርድ ከሜዳ የተሰናበተበት ቶትናም ሆትስፐር አንድ እኩል ተለያይቷል። ቅዳሜ ዕለት በቦምስ አንድ ለዜሮ ሽንፈት የገጠመው ማንቸስተር ዩናይትድ 13 ነጥብ ይዞ አስረኛ ደረጃ ላይ ይገኛል። በጀርመን ቡንደስሊጋ ባየር ሚዩንሽን አጣብቅኝ ውስጥ ገብቷል። 18 ነጥብ ይዞ አራተኛ ደረጃ ላይ የሚገኘው ባየር ሚዩንሽን ቅዳሜ ዕለት በአይንትራክት ፍራንክፉርት አምስት ለአንድ በሆነ ከባድ ሽንፈት መረታቱ መነጋገሪያ ከመሆን አልፎ አሰልጣኙ እንዲባረሩ ሰበብ ሆኗል። ባየር ሚዩንሽንም ሆነ አይንትራክት ፍራንክፉርት ረቡዕ ዕለት በጀርመን ዋንጫ ውድድር ተጋጣሚዎቻቸው ቦሁም እና ሳንክት ፓውሊን ሁለት ለአንድ አሸንፎ የነበረ በመሆኑ በቡንደስሊጋው ሲገናኙ ውጤቱ ምን ሊሆን ይችል በሚል አጓግቶ ነበር ነበር። እንዲያም በመሆኑ ፍራንክፉርት አማይን የሚገኘው ኮሜርስ ባንክ አሬና ስታዲየም ጢም ብሎ ሞልቶ ታይቷል። የአይንትራክት ፍራንክፉርት ደጋፊዎች ቡድናቸው ከባያን ግዛት የሚመጣው አያሉ ባየር ሚንሽንን ሊገጥም ነውና መደንገጣቸው አልቀረም። ግን ቦን የተሞልተው ድጋፋቸውን ሲሰጡ ነበር። የቡንደስሊጋውን ዋንጫ በተደጋጋሚ ከፍ ያደረገው ባየር ሚኒሽን ቡድንን ማስተናገድ ቀላል አይመስልም እስከ ዘጠነኛው ደቂቃ ድረስ። ከዚያ በኋላ ግን አይንትራክት ፍራንክፉርቶች ምሽቱን ሙሉ ያስፈነደቃቸው ክስተት ተፈጥሯል። ዘጠነኛው ደቂቃ ላይ የጀርመን ብሔራዊ ቡድን የማልተከላካይ ክላካይ ጄሮም ቦቲንግ ኳሷን በተረከዝ መቆጣጠር አቅቶት ታልፋለች። እናም ኳሷን ከፖርቹጋሉ ጎንቻሎ ፓሴንሲያ ለማስጣል ቢሮጥም አልቻለም። የፍጹም ቅጣት ምት ክልል ጠርዝ ላይ ጎንቻሎን መጥለፉም የመሀል ዳኛው ማርኩስ ሽሜት ለቦአቴንግ ቢጫ ካርድ ለአይንትራክት ፍራንክፉርት ደግሞ ፍጹም ቅጣት ምት ይሰጣሉ። በቴሌቪዥን ምስል እገዛ ወዲያው ጨዋታው ከተገመገመ በኋላ ግን ዳኛው ለቦአቴንግ ቀይ ካርድ ሰጥተው ፍጹም ቅጣት ምቱን ወደ ቅጣት ምት ይቀይራሉ። የቅጣት ምቱ ቢከሽፍም አይንትራክት ፍራንክፉርቶች ግን ባየር ሚንሽን ላይ አምስት ግቦችን አከታትለው ማግባት ችሏል። የብሔራዊ ቡድኑ ዋና ግብ ጠባቂ ማኑዌል ኖየር አምስት ግቦችን ሲያስተናግድ የጀርመን ብሔራዊ ቡድን አሰልጣ ቀኝ ዮአሂም ሎቭ ተመልካች መሃል ሆነው ታዝቧል። የባየር ሚሽን ፕሬዚዳንት ኡሊ ሆኔስና የቡድኑ ሊቀመንበር ካርል ሃይንስ ሩሜኒገ ንዴታቸውን መቆጣጠር እንዳልቻሉ መመልከት ይቻል ነበር። ወዲያውም ነበር የባየር ሚኒሽን አሰልጣኝ ኒኮ ኮቫች የተሰናበቱት። ኒኮ ኮቫች ባየር ሚኒሽንን ለተደጋጋሚ ድል ቢያበቁትም በቀድሞ ቡድናቸው ጉድ በመሆናቸው ግን ተሰናብቷል። በሻምፒዮንስ ሊጉ የእንግሊዙ ቶትናም ሆትስፐርን ሰባት ለሁለት የግብ ጎተራ ማድረግ ቢችሉም ከመሰናበት አልዳኑም። በቅዳሜ ሸንፈት አሰልጣኙ ብቻ ሳይሆኑ ቶማስ ሚውለርም ከቡድኑ ሊለይ መሆኑን የቀድሞ የባየር ሚኒሽን ተጫዋች ባስቲያን ሽቫይንሽታይገር ለጀርመን ጋዜጣ ተናግሯል። በጣሊያኑ ሴሪያ ደግሞ የሄላስ ፌሮና ደጋፊዎች የሥነ ምግባር ጥሰት ፈጽመው እንደ ጦጣ በመጮህ የዘረኝነት ተግባር አሳይቷል። ብልቱ የዘረኝነት ስድብ የደረሰበት የብሬሲካው አጥቂ ማሪዮ ባሎቴሊ በንዴት ኳሷን ይዞ ወደ ተመልካቾች በመጠለስ ከሜዳ ለመውጣት ሞክሯል። ሆኖም የቡድኑ ጓደኞቹና የተጋጣሚው ሄላስ ፌሮና ተጫዋቾች ባሎቴሊን በማጽናናት ከሜዳ እንዳይወጣ ለምነውታል። ዘግየት ብሎ ባሎቴሊ 85ኛው ደቂቃ ላይ ግብ ያስቆጥርም ቡድኑ ሁለት ለአንድ ተሸንፏል። ም የራግቢ ውድድር የደቡብ አፍሪካ ብሔራዊ ቡድን የብሪታንያቸውን ልቆ የዘንድሮ የዓለማችን የራግቢ ዋንጫን ማንሳት ችሏል። የደቡብ አፍሪካ ቡድን በራግቢ ውድድር ዘንድሮ ለሶስተኛ ጊዜ ለድል ሲበቃ የጆሃንስበርግ ጎዳናዎች በፌሽታ ደምቋል። የደቡብ አፍሪካ ቡድን ዘንድሮ በአስደናቂ ሁኔታ ለድል የበቃው የብሪታንያ ቡድንን 32 ለ12 በማሸነፍ ነው። የደቡብ አፍሪካ ቡድን እንደ ጎርጎሪዮስ አቆጣጠር በ1995 እና በ2007ም ማሸነፍ የቻለ ጠንካራ የራግቢ ቡድን ነው። አትሌቲክስ ኢትዮጵያውያን አትሌቶች በቱርክ ኢስታንቡል ማራቶን እና ቻይና ውስጥ በተከናወነው የቤጂንግ ማራቶን በሳምንቱ ማሳረጊያ ላይ ድል ተቀዳጅቷል። ይቀርባል። አርባ አንደኛው የኢስታንቡል ማራቶን ኢትዮጵያዊቷ አትሌት ሂሩት ጥበቡ ስታሸንፍ 35 ሰከንድ ቆየት ብላም ሌላኛዋ ኢትዮጵያዊት አትሌት ትዕግስት ባይቸው ሁለተኛ መውጣት ችላለች። ሂሩት አሸናፊ የሆነችው 2 ሰዓት ከ23 ደቂቃ ከ40 ሴኮንድ በመሮጥ ነው። በቤይጂንግ ማራቶን ደግሞ አትሌት ሱቱሜ አሰፋ በሴቶች ፉክክር አሸናፊ ሆናለች። ሱቱሜ ያሸነፈችው 2 ሰዓት ከ23 ደቂቃ ከ31 ሴኮንድ በመሮጥ ነው። አትሌት ዳንኤል ፒፕኮሬ ኪቤት ባሸነፈበት የኢስ የኢስታንቡል ማራቶን የወንዶች ውድድር ኢትዮጵያዊው አትሌት ይታያል አጥናፉ ዘሪውን ሁለት ሰዓት ከዘጠኝ ደቂቃ ከ57 ሰከንድ በመሮጥ የሁለተኛ ደረጃን አግኝቷል። የመኪና ሽቅድድም ፎርሙላ አንድ የመኪና አሽቅድምድም የብሪታንያው የመርሴዲስ አሽከርካሪ ሌዊስ ሃሚልተን ትናንት ለስድስተኛ ጊዜ የዓለማችን ምርጡ አሽከርካሪ በመሆን አሸናፊ ሆኗል። በትናንቱ የአውስቲን ውድድር ድል የተቀዳጀው ሌዊስ ሃሚልተን በጀርመናዊው የቀድሞ ባለድል ሚሻኤል ሹማህር የተያዘውን የሰባት ጊዜያት የዓለማችን ምርጥ አሽከርካሪነት ክብር ወሰን ለመስበር ተቃርቧል። ሌዊስ ለስድስተኛ ጊዜ የዓለም ምርጥ የመኪና አሽከርካሪነት ክብርን የተቀዳጀው የዘንድሮ አጠቃላይ ውድድር ሊጠናቀቅ ገና ሁለት ዙር ውድድሮች እየቀሩ ነው። ዘንድሮ ከአውስትራሊያ ግራንድ ፕሪ አንስቶ ትናንት ዩናይትድ ስቴትስ ውስጥ እስከ ተከናወኑት 19 ዙር ፉክክሮች ሌዊስ ሃሚልተን 381 ነጥብ መሰብሰብ ችሏል። በትናንቱ ነጠላ ፉክክር በእርግጥ ሌዊስ ሃሚልተን ሌላኛው የሜርሴዴስ አሽከርካሪ ቫልተሪ ቦታ ስን ተከትሎ የሁለተኛነት ደረጃን ያገኘው። እንዲያም ሆኖ በቀሪዎቹ ሁለት ውድድሮች ቫልተሪ ቢያሸንፍና ሌዊስ ባይወዳደር እንኳን ቫልተሪ በ17 ነጥብ አንሶ ነው የዘንድሮ ውድድር የሚጠናቀቀው። እስከ ትናንቱ ውጤት ብቻ የሎዊስ ሃሚልተን አጠቃላይ ነጥቡ ከቫልተሪ ቦታስ በ67 ነጥብ ይልቃል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።